አውሮፓና ጀርመን በአብዛኛው ከሊቢያ ተነስተው በሜዲትራኒያን ባህር በኩል ወደ አውሮጳ የሚሻገሩ ፍልሰተኞች ቁጥር በያዝነው በጎርጎሮሳዊ 2018 ዓ ም በእጅጉ ቀንሷል። ዓለም አቀፉ የፍልሰተኞች ጉዳይ ድርጅት በመጻሩ አይኦኤም በቅርቡ እንዳስታወቀው ባለፉት ሶስት ወራት በዚህ የጉዞ መስመር አውሮፓ መድረስ የቻሉት ፍልሰተኞች ቁጥር አምና በተመሳሳይ ወቅት አውሮፓ ከገቡት ጋር ሲነጻጸር በጣም ይራራቃል። ከጥር አንስቶ እስከ መጋቢት አጋማሽ በሜዲትራኒያን ባህር አድርገው 6000 ፍልሰተኞች ኢጣሊያ፣ 3900 ግሪክ፣ 2800 ደግሞ እስፓኝ ገብተዋል። በኢጣሊያ የአይኦኤም ቃል አቀባይ ፍላቪዮ ዲጂያኮሞ ለዶቸቨለ እንደተናገሩት አምና በዚህ ወቅት ኢጣሊያ ብቻ የገቡት ስደተኞች ቁጥር ሀያ ሺህ ነበረ። ባለፈው ዓመት በአጠቃላይ ኢጣሊያ መድረስ የቻሉት ቁጥር ደግሞ አንድ መቶ ሀያ ሺህ ነው። ዘንድሮ የፍልሰተኞች ቁጥር እጅግ መቀነስ ብዙ ትኩረት ስቧል። ሆኖም እንደ ቃል አቀባዩ ወደ አውሮጳ የሚገቡት ቁጥር ሲቀንስ፣ በጉዞ ላይ የሚሞቱት ቁጥር ግን አሁንም ከፍተኛ ነው። በዚህ ዓመት 358 ሰዎች በሜዲትራኒያን ባህር ላይ ሕይወታቸው አልፏል። ባለፈው ዓመት የሞቱት ደግሞ 580 ናቸው። የሚሞቱት ቁጥር ወደ አውሮጳ ከሚገቡት ጋር በመቶኛ ሲነጻጸር እየጨመረ ነው። ይህ ደግሞ አሳሳቢ ነው። እርግጥ ነው ይሄ ጉዳይ እጅግ ያሳስበናል። የአውሮፓ ህብረት በሜዲትራኒያን ባህር በኩል የሚደረገውን ህገወጥ የሚለውን ስደት ለማስቆም ከቅርብ ዓመታት ወዲህ የተለያዩ እርምጃዎችን እየወሰደ ነው። ስደተኞች የሜዲትራኒያንን ባህር አቋርጠው ወደ አውሮፓ እንዳይገቡ የህብረቱ የባህር ድንበር ጠባቂ ፍሮንቴክስ ጥበቃውን አጠናክሯል። በህገወጥ የሰዎች አዘዋዋሪዎች ላይም ዘመቻ እየተካሄደ ነው። ኢጣሊያ የምትረዳቸው የሊቢያ የጸጥታ ኃይላት ስደተኞችን አሳፍረው ወደ አውሮፓ ለመሄድ የሚሞክሩ ጀልባዎችን ወደ ሊቢያ እየመለሱ ነው። በእነዚህ እርምጃዎች ስደተኞች ወደ አውሮጳ እንዳይመጡ ከመከላከሉ ጋር በሜዲትራኒያን ባህር ላይ የሚደርስ የስደተኞችን ሞት መቀነስ ይቻላል የሚል ተስፋ ነበረ። ይሁንና አሁንም ስደተኞች በሜዲትራኒያን ባህር ላይ መሞታቸው አልቆመም። በሜዲትራኒያን ባህር የስደተኞችን ሞት ማስቀረት ያልተቻለበት ምክንያት ምን ይሆን? በኢጣሊያ የአይኦኤም ቃል አቀባይ ፍላቪዮ ዲጂያኮሞ፣ እኔ እንደሚመስለኝ በአሁኑ ጊዜ በሜዲትራኒያን ባህር ላይ የተሰማሩ ዓለም አቀፍ የህይወት አድን መርከቦች ቁጥር ቀንሷል። ከዚሁ ጋርም በሜዲትራኒያን ባህር ላይ ተመሳሳይ አገልግሎት የሚሰጡ መንግስታዊ ያልሆኑ ድርጅቶችም ቁጥር እየቀነሰ ነው። ድርጅቶቹ ባለፉት ስምንት ወራት ባጋጠሟቸው ችግሮች ምክንያት ስራቸውን እያቋረጡ ነው። ጎርጎሪዮሱ 2014 ከፍተኛ የህይወት አድን ስራ ያከናወነ የሚሆነው የኢጣሊያው ማሬ ኖስትሮም አሁን የለም። እናም አሁን ባለም አቀፍ የውሃ ክልል ላይ ተጨማሪ መርከቦች ያስፈልጉናል። በሜዲትራኒያን ባህር ላይ ሲጓዙ ለመስጠም አደጋ የሚጋለጡ ስደተኞችን ለመርዳት ባለም አቀፍ የውሃ ክልል ላይ መርከቦቻቸውን አሰማርተው ከነበሩ መንግስታዊ ያልሆኑ ድርጅቶች ብዙዎቹ አገልግሎታቸውን አቋርጠዋል። ድርጅቶቹ ስራቸውን ያቆሙት ካለፉት ስምንት ወራት ወዲህ በነጻነት መስራት ስላልቻሉና ጫናውም ስለበረታባቸው ነው። ከሁሉም የሚጠነክረው ከሊቢያ የባህር ጠረፍ ተቆጣጣሪዎች የሚሰነዘርባቸው ዛቻና ጥቃት መሆኑን ይናገራሉ። በዚህ ሰበብ መርከቦቻቸውን ከአካባቢው ካነሱት መካከል የፈረንሳይ ድንበር የለሽ የሐኪሞች ድርጅት በምህጻሩ ኤምኤስኤፍ የብሪታንያው የህፃናት አድን ድርጅት እንዲሁም የጀርመናውያኑ ሲዋች የተባለው ግብረ ሰናይ ድርጅት ይገኙበታል። ጫናውን ተጋፍጠው አሁንም በሜዲትራኒያን ባህር ላይ የህይወት አድን ስራቸውን የቀጠሉም አሉ። ከመካከላቸው አንዱ ፕሮአክቲቫ ኦፕን አርምስ የተባለው የስፓኙ መንግስታዊ ያልሆነ ድርጅት ነው። ድርጅቱ ባለፈው ሳምንት ከሜዲትራኒያን ዓለም አቀፍ የውሃ ክልል 218 ስደተኞችን ከመስጠም ከታደገ በኋላ ሰዎቹን ለሊቢያ የባህር ጠባቂዎች እንዲያስረክብ ተጠይቆ ፈቃደኛ ባለመሆኑ ሰራተኞቹ ከባድ የግድያ ዛቻ ደርሶባቸዋል። የድርጅቱ ሰራተኞች ከሊቢያ የባህር ጠረፍ ጠባቂዎች ችግር ሲገጥማቸው ይህ የመጀመሪያው አይደለም። ይሁንና የድርጅቱ ቃል አቀባይ አናቤል ሞንተስ እንዳሉት እንደ ዛሬ ሁለት ሳምንቱ አይነት ዛቻ ግን ደርሶባቸው አያውቅም። ተመሳሳይ ሁኔታዎች ደርሰውብናል። እንደዚህ አይነት ከባድ ችግር ግን አጋጥሞን አያውቅም። በሌሎች አጋጣሚዎች ሊቢያውያን አስፈራርተውናል፣ ጥቃትም አድርሰውብናል። ወደ እኛ በጣም ተጠግተው ወደ ሰማይ ተኩሷል። ሆኖም እንዳሁኑ ከልክ ያለፈ ሁኔታ ላይ ደርሰን አናውቅም። እንገድላችኋለን እያሉ ነበር የሚዝጡብን። ፕሮአክቲቭ ኦፕን አርምስ እንደሚለው የሊቢያ የባህር ጠረፍ ጠባቂዎች ባለፈው ሳምንት በሰጡት ትዕዛዝና በሰነዘሩት ዛቻ ድርጅቱ የሚያካሂደውን የህይወት አድን ስራ በእጅጉ ተፈታትነዋል። በወቅቱ በጣም አስቸጋሪ ሁኔታዎች ተከስተው ነበረ ይላሉ የድርጅቱ መስራችና ኃላፊ ኦስካር ካምፕስ። ማስፈራራታቸው ብቻ አይደለም። የሊቢያ የባህር ጥረፍ ጠባቂዎች የሕክምና ባልደረቦቻችን እርዳታ ያደርጉላቸው የነበሩ ወደ መርከባችን ያስገባናቸውን ሴቶችና ህጻናትን እንድንሰጣቸው አዘውን ነበር። ይህ ሲሆን ሁሉም ተረበሹ። ከመርከቡ ወደ ባህሩ ይወረወሩ ጀመር። ወንዶች፣ ባሎችና ወንድሞች እየዘለሉ ባህር ውስጥ ገቡ። መጮህ ጀመሩ። ሁኔታው በጣም አስቸጋሪ ሆነ። ሰዎቹን ማዳኑን ማ ማንም ያደርገው ማን፣ ቅድሚያ የምንሰጠው ህይወት ማዳንና ሰዎችን መርዳት ነው። ፕሮአክቲቫ ኦፕን አርምስ ከዓለም አቀፍ የባህር ክልል የታደጋቸውን 218 ስደተኞች ለሊቢያ የባህር ጠረፍ ጠባቂዎች አሳልፎ ሳይሰጥ ወደ ኢጣሊያ ወስዷል። የመርከቡ ሰራተኞች ፍቃድ ባለማግኘታቸው ስደተኞቹን ወደ ኢጣሊያዋ ፖትሳሎ ወደብ ለመውሰድ ሶስት ቀናት መጠበቅ ነበረባቸው። መርከቧም ኢጣሊያ ስትደርስ በቁጥጥር ስር ውላለች። ሰራተኞቹም በህገ ወጥ የሰዎች ዝውውር ተጠርጥረው ምርመራ እየተካሄደባቸው መሆኑን ኢጣሊያ አስታውቃለች። አይኦኤም እንደሚለው ይህን የመሳሰሉት እርምጃዎች በሜዲትራኒያን ባህር ላይ የህይወት አድኑ ስራ እንዲቀንስ በማድረጉ አሁንም ሰዎች መሞታቸው ቀጥሏል። እርምጃው ወደ አውሮጳ የሚገቡትን ስደተኞች ቁጥር ቢቀንስም ስደተኞች ካለፈቃዳቸው ወዳልተረጋጋችው ሊቢያ እየተመለሱ ለተጨማሪ ስቃይና ግፍ መዳረጋቸው እንዲቀጥል አድርጓል። የአይኦኤሙ ዲ ጂያኮሞ ይህን ከቅርብ ጊዜያት ወዲህ ወደ አውሮጳ ከሚመጡት ኤርትራውያን ስደተኞች ይዞታ መረዳት ይቻላል ይላሉ። በአሁኑ ጊዜ ወደ አውሮፓ የሚመጡት ስደተኞች በተለይም ኤርትራውያን ከዚህ ቀደሞቹ በተለየ የተጎዱ መሆናቸውን እናያለን። እንደሚታወቀው ኤርትራውያንና ሶማሌዎች ገንዘብ ሊከፍሉላቸው የሚችሉ ቤተሰቦች አሏቸው ተብሎ ስለሚገመት ህገወጥ የሰዎች አሻጋሪዎችና ሚሊሻዎች በሚቆጣጠሯቸው ይፋ እውቅና ባልተሰጣቸው የማጎሪያ ማዕከላት ቁም ስቅል ይፈጸምባቸዋል። ስደተኞቹን ለመልቀቅ በአውሮፓ የሚኖሩ ቤተሰቦቻቸው ገንዘብ እንዲልኩ በመጠ ለመጠየቅ ያሰቃያቸዋል። ለምሳሌ ከጥቂት ሳምንታት በፊት ዓለም አቀፍ መርከብ ታድጓቸው ሲሲሊ ከገቡ ኤርትራውያን አንዱ ሊቢያ ውስጥ በደረሰበት ቁም ስቅል በመጎዳቱ ሲሲሊ ከደረሰ ከጥቂት ሰዓታት በኋላ ህይወቱ አልፏል። እናም ሁኔታው በጣም አስቸጋሪ ነው። እናም በአሁኑ ጊዜ የአውሮፓ ሕብረትና ኢጣሊያ ስደተኞችን ከዚህን መሰሉ አደጋ ለመጠበቅ ና በአጠቃላይ የስደተኞችን ሞት ለማስቀረት የስካሁኑን አካሄድ ማስተካከል ይገባቸዋል ይላሉ። ዲጂያኮሞ ድርጅታቸው ለችግሩ መፍትሄ የሚላቸውንም ተናግረዋል። ከሁሉ አስቀድሞ ለስደተኞች ህጋዊውን መንገድ መክፈት አስፈላጊ ነው። ይህ መደረግ ያለበት ተገል ለሚፈልጉ ስደተኞች ብቻ ሳይሆን ስራ ለሚፈልጉ ፍልሰተኞችም ጭምር ነው። አሁን ፍልሰተኞች በህጋዊ መንገድ ወደ አውሮፓ መግባት አይችሉም። ስለዚህ በአደገኛ ጉዞ ወደ አውሮፓ ለመምጣት ወደ ወንጀለኛዎቹ ህገወጥ የሰዎች አሸጋጋሪዎች ይሄዳሉ። ከዚህ ሌላ የስደት ምንጭ በሆኑት ሀገራት ልማትን ማስፋፋት ሌላው መፍትሄ ነው። አፍሪቃን ከመሳሰሉ ሀገራት የሚሰደዱ በቂ መረጃ ሳይዙ ነው። ሊቢያ ሲደርሱ ነው ከእውነታው ጋር የሚጋፈጡት። እናም ይህን ለማስቀረት መረጃ የማዳረስ ዘመቻ እናካሂዳለን። የስደት ምንጭና የስደተኞች መዳረሻ የሆኑ ሀገራትም ችግሩን ማስወገድ የሚያስችል የረዥም ጊዜ ፖሊሲዎችን መንደፍ ይኖርባቸዋል። አይኦኤም እንደሚለው እነዚህ በቅርብ ጊዜ ውጤት ሊያስገኙ የሚችሉ መፍትሄዎች አይደሉም። ችግሩም በሶስት ወይንም በስድስት ወራት ውስጥ ሊወገድ አይችልም። ሆኖም ካለፉት ዓመታት ልምድ በመውሰድ ቢያንስ በሜዲትራኒያን ባህር የስደተኞችን ሞት ለማስቀረት ተጨማሪ የህይወት አድን መርከቦችን ማሰማራት እንደሚያስፈልግ አይኦኤም አሳስበዋል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።